ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። እሁድ መጋቢት አራት 2014 ዓ.ም በዚህ ምሽት ከኢትዮጵያ ገዢ ብልጽግና ፓርቲ ጉባኤ የወጣ ዜና ይዘናል። እንዲሁም የምስራቅ አውሮፓን ሁኔታ በስፋት እንመለከታለን። ስለ ኢትዮጵያው ኖስትራዳምስ ዘገባለን እግዚአብሔር ይመስገን። ስለ ሼክ ሁሴን ጅብሪል ወዝ ያለው ዘገባ እናስደምጣችኋለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናምሽታችኋል። አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። አሉ የተባሉ የሰላም አማራጮችን ሁሉ በመጠቀም የትግራይን ህዝብ ችግሮች ለመፍታት ስምምነት ላይ መድረሱን የብልጽግና ፓርቲ አስታውቀ። የትግራይ ህዝብ እየከፈለን ያለውን ያልተገባ ዋጋ ለማስቀረት ጉባኤተኛው መስማማቱን ብልጽግና ፓርቲ የገለጸው ከትናንት በስቲያ አርብ መጋቢት 2 2014 ዓ ም ጀምሮ እያካሄደ ባለው አንደኛ ድርጅታዊ ጉባኤው ላይ ነው። የጉባኤውን የትናንት መጋቢት 3 2014 ዓ ም ውሎ በተመለከተ መግለጫ የሰጡት የፓርቲው የህዝብና ዓለም አቀፍ ግንኙነቶች ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ የትግራይ ህዝብ ጉዳት የሌለውም ኢትዮጵያዊ ጉዳት ነው ብለዋል። በህዝብ ላይ እየደረሰ ነው ያሉትን ሰቆቃ ለማስቀረት አለው የተባሉ የሰላም አማራጮችን ሁሉ አሟጦ ለመጠቀም በጉባኤው መወሰኑን ዶክተር ቢቂላ ተናግረዋል። ብልጽግና ፓርቲ ያካሄደ ባለው አንደኛ ጉባኤ ላይ እስካሁን መሪው ሆኖ የቆዩትን ዶክተር አብይ አህመድን ፕሬዚደንት አድርጎ መርጧል። ጉባኤው አቶ ደመቀ መኮንንን የፓርቲው ጽፈት ቤት ኃላፊ፣ አቶ አደም ፋራህን ደግሞ ምክትል ፕሬዚደንቶች አድርጎ መርጧቸዋል። ገዢው ብልጽግና ፓርቲ ስምምነት ላይ ደርሽበታለሁ ስላለው አቋም ከህዋት በኩል እስካሁን በይፋ የተሰማ ነገር የለም። አራተኛው የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ሥርዓተ ቀብር ዛሬ ተፈጽሟል። የአስክሬናቸው አሸኛኘት መርሃ ግብር በትናንትናው ዕለት በመስቀል አደባባይ የተከናወነ ሲሆን የቀብር ስነ ስርዓታቸውም በተለያዩ ሃይማኖታዊ ስርዓቶች ታጅቦ ዛሬ በቅድስተ ስላሴ ካቴድራል ተፈጽመዋል። ኬኔዲ አባተ ከሌሊት አስር ሰዓት ተኩል ጀምሮ ጸሎተ ኪዳንና ቅዳሴ በፓትርያርክ ብፁዕ ወቅዱስ አቡነ ማቲያስና በብፁዓን ሊቃነ ጳጳሳት እንዲሁም ቅኔ ያሬዳዊ ዝማሬና ወረብ በሊቃውንት ቤተ ክርስቲያን እና በሰንበት ትምህርት ቤት ወጣቶች ቀርቧል። የብፁዕ ወቅዱስ አቡነ መርቆሪዎስ አስከሬን አሸኛኘት መርሃ ግብር በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ እና ሌሎች ከፍተኛ ባለስልጣናትን ጨምሮ የኦርቶዶክስ ቤተ ክርስቲያን አባቶችና የእምነቱ ተከታዮች እንዲሁም የሌሎች ቤተ እምነቶች አባቶች በተገኙበት በመስቀል አደባባይ ተከናውኗል። በሽኝት መርሃ ግብሩ ላይ የታደሙት ጠቅላይ ሚኒስትር አብይ አህመድ የአበባ ጉንጉን ያስቀመጡ ሲሆን በወቅቱ ባደረጉት ንግግርም ብፁዕ ወቅዱስ አቡነ መርቆሪዎስ በጸሎትና በምክር ያግዟቸው እንደነበር አብራርተው እርሳቸውን በማጣታቸው የተሰማቸውን ሀዘን ገልጸዋል። ብፁዕ አባታችን ለእኔ እንደናንተ ሁሉ የመንፈስ የጸሎት አባቴ የነበሩ፣ የዛሬው ሀዘን ልክ እንደናንተ የሚጋራው እና አባቴን እንዳጣው የሚሰማኝ መሆኑን ልገልጽላችሁ ፈልጋለሁ። አባታችን ነፍሳቸውን በሰላም ከአባታቸው ጋር እንዲያኖር በድጋሚ ምኞቴን ይገልጻል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ደግሞ ተከታዩን ብለዋል። ብፁዕ ወቅዱስ አቡነ መርቆሪዎስ ለሀገራቸው ሰፊ የሆነ አገልግሎት በየደረጃው ከልጅነት እስከ እውቀት እንደዚሁም እስከዚች የመጨረሻዋ ቀን ድረስ ለኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን እንዲሁም ለኢትዮጵያ በጠቅላላ ሰፊ መንፈሳዊ አገልግሎታቸውን በሚገባ አበርክተዋል። መጀመሪያና መጨረሻ ወደ ሌለው ዘለዓለማዊ ሕይወት ነው የተሻገሩት። የሌሎች ቤተ እምነቶች አባቶችና የህንድ የግብፅና እና ከሌሎችም ሀገራት የመጡ እህት አብያተ ክርስቲያናት አባቶችም በትናንትናው የሽኝት መርሃ ግብር እንዲሁም በዛሬው ስርዓተ ቀብር ላይ የሐዘን መልእክት አስተላልፈዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። በተያያዘ ዜና ከ1983 ዓ ም ወዲህ በስደት ከ20 ዓመታት በላይ በኖሩባት በርካታ የክርስትና እምነት ተከታዮችን ባገለገሉበት ዩናይትድ ስቴትስ ዋሽንግተን ዲሲና አካባቢዋ በዛሬ ሁለት ከቀኑ 9 ሰዓት ጀምሮ በደብረ ኃይል ቅዱስ ገብርኤል ካቴድራል ወዳጅ ዘመዶቻቸው የመንፈስ ልጆቻቸውና አድናቂዎቻቸው በተገኙበት ጸሎተ ፍትሃት እንደሚደረግ የደብሮ አስተዳዳሪ ቆሞስ አባ አብዩ ዮሐንስ ለአሜሪካ ድምፅ በጽሁፍ ገልጸዋል። በዲሞክራቲክ ሪፐብሊክ ኮንጎ በትናንትናው ዕለት በደረሰ የባቡር አደጋ በትንሹ ስልሳ ሰዎች መሞታቸውን የሀገሪቱ መንግስት የባቡር ድርጅትና ከአካባቢ የወጡ ምንጮች አስታውቀዋል። ማርክ ማዩንጋ ምዳምባ የተባሉ በድርጅቱ የግንባታ ዘርጋታ ጉዳዮች ኃላፊ ህጻናትና ሴቶችን ጨምሮ ስልሳ አንድ ሰዎች ማለፋቸውንና የተጎዱ 52 ሰዎች ከአደገው ቦታ እንዲነሱ መደረጋቸውን አስታውቀዋል። የአካባቢው የዜና ተቋማት በበኩላቸው ስልሳ የሚሆኑ ሰዎች መሞታቸውን ዘግበዋል። በቃጫኙ ባቡር ላይ በመቶዎች የሚቆጠሩ ሰዎች ሕግ ተላልፈው በመግባት ተሳፍረው እንደነበረ ማንየውንጋ ተናግረዋል። ሩሲያ በዩክሬንና ፖላንድ ድንበር ላይ የሚገኘውን የዓለም አቀፍ ሰላም ማስከበርና ደህንነት ማዕከል የጦር ሰፈርን በሚሳይል እንዳጠቃች የዩክሬን ባለሥልጣናት አስታወቁ። እስካሁን 35 ሰዎች እንደተገደሉና 134 መጎዳታቸውንም ተናግረዋል። ይህ የጦር ሰፈር የኔቶ ወታደሮች ከሚገኙበት የፖላንድ ድንበር 25 ኪሎ ሜትሮች ላይ ርቆ እንደሚገኝ ታውቋል። ሳውዲ አረቢያ በ24 ሰዓታት ውስጥ ሰማንያ አንድ ሰዎችን በሞት እንደቀጣች ተሰምተዋል። ከእነዚህ መካከል በሽብር ወንጀል የተከሰሱ ሰባት የመናውያንና አንድ የሶሪያ ዜጎች እንደሚገኙበት የሳውዲ አረቢያ መንግሥት የዜና አገልግሎት አስታውቀዋል። አድማጮቻችን ለምሽቱ ያዝንላቸው ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ዝግጅቶች ጋር አብራችሁ ቆዩ። ሀብታሙ ስዩም ነው የሰዓቱን የዓለም ዋና ዋና ዜና ያሰማል በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ መጋቢት አራት 2014 ዓ ምህረት ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ ማዳመጥ ትችላላችሁ። ዩቲዩብ፣ ኢንስታግራም እና ትዊተር ላይም አለን። ቅድሚ ምምፃእ ኢጣሊያውያን ዓረባዊ ቅዲ ተኸቲሎም ሰርሖ ከም ዝነበሩ ጣልያናውያን የምጽዋን አካባቢ ከመቆጣጠራቸው በፊት ይገነቡ የነበሩት ሕንፃዎች የአረቦች ሥነ ህንፃ ገጽታን የሚያሳዩ ነበሩ። የሕንፃዎቹ በሮች፣ መስኮቶች፣ የውስጥ መተላለፊያዎች፣ ሰገነቶችና በአረብኛ የሰፈሩት ጽሑፎች ይህን ያረጋግጣል። ለጥቂት ደቂቃዎች ምጽዋን እናስቃኛችኋለን። አብራችሁን ብቻ ሁኑ። ተከታዮቹ ቅንብሮች ምስራቅ አውሮፓ ላይ ያቆዩናል። ሩሲያ፣ ፖላንድ ውስጥ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ወታደሮች ከሰፈሩበት ይዞታ ሀያ አምስት ኪሎ ሜትር ርቀት ላይ በሚገኝ ምዕራባውያን ባለሙያዎች ስልጠና በሚሰጡበት ወታደራዊ መደብ ላይ ዛሬ ማለዳ ድብደባ መፈጸሟ ተዘግቧል። ከዩክሬን ሁለተኛዋ ግዙፍ ከተማ ልቪቭ አቅራቢያ በሚገኘው የሰላም ጥበቃና ደህንነት ዓለም አቀፍ ማዕከል ተብሎ በሚጠራው በዚህ የጦር ሰፈር ላይ በተፈጸመው የክሩዝ ሚሳይሎች ጥቃት ሰላሳ አምስት ሰው መገደሉና አንድ መቶ ሰላሳ አራት ሰው መቁሰሉ ተሰምተዋል። የሩሲያ ጦር የተለያዩ የዩክሬን ከተሞችን መደብደቡን የቀጠለ ሲሆን ትናንትም በአንድ የሲቪሎች መተላለፊያ መስመር ላይ በነበረ የተሽከርካሪዎች ቅፍለት ላይ በፈጸመው ድብደባ አንድ ሕፃንን ጨምሮ ሰባት ሲቪሎች እንደ ተገደሉና አሽከርካሪዎቹ ወደ ኋላ ለመመለስ መገደዳቸውን የዩክሬን የመከላከያ ሚኒስቴር አስታውቋል። ቫሲልኪቭ በምትባል ከተማ ውስጥ ያለ የዩክሬን አየር ኃይል መደብና የነዳጅ ዴፖም ትናንት በሩሲያ ድብደባ መውደማቸውን የከተማይቱ ከንቲባ ተናግረዋል። የሩሲያ የዜና አገልግሎት ኢንተርፋክስ ከንቲባዋን ናታሊያ ባላሲኖቪችን ጠቅሶ ባወጣው ዘገባ የሩሲያ ሮኬቶች ቫሲልስኪ አቅራቢያ የሚገኝ የትጥቅ ማከማቻም ማውደማቸውን አመልክቷል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ትናንት ምሽት ላይ ባደረጉት ንግግር ሩሲያ የሌሉ ሪፐብሊኮችን እየፈጠረች ሀገራቸውን ለመበታተን እየሞከረች እንደሆነ ክስ አሰምተዋል። ወደ ምድራችን የገባውን የጦር ማሽን ለመሰባበር ጊዜና ጥንካሬ ያስፈልጉናል ብለዋል ዜሌንስኪ። በሌላ በኩል ደግሞ የፈረንሳይና የጀርመን መሪዎች ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ትናንት የተገናኙ ሲሆን ጦርነቱን የማቆም አዝማሚያ ከፑቲን አለማየቷን ፈረንሳይ አስታውቃለች። የዩክሬን የውጭ ጉዳይ ሚኒስቴር ትናንት ባወጣው ትዊት ሩሲያ ከቱርክ የገቡ ምዕመናንን ጨምሮ ሰማንያ ሰዎች የተጠለሉበትን የተከበበችው የወደብ ከተማ ማሪፖል ውስጥ ያለ አንድ መስጂድ በከባድ መሳሪያ መምታቷን ገልጿል። የደረሰ ጉዳትና መጠንን የሚመለከት መረጃ ግን አላወጣም። በሦስተኛ ወገን ባይረጋገጥም ሩሲያ ማሪፖል ከተማ ላይ ጥቃት ከከፈተች ወዲህ አንድ ሺህ አምስት መቶ ሰው ተገድሏል ሲሉ የዩክሬን ባለስልጣናት ስሞታ አሰምተዋል። የሩሲያ ጦር ምዕራባውያኑ ሉትስክና ኢቫኖ ፍራንኪቭስክ በሚባሉ የአየር መደቦች ላይ እስከ ትናንት በስተያ ብቻ ስምንት መቶ ሚሳይሎችን ማዝነባቸውን አንድ ስማቸው እንዳይጠቀስ የጠየቁ የዩናይትድ ስቴትስ መከላከያ ባለስልጣን ተናግረዋል። የዩክሬን ኃይሎች ከጥቃቱ ጋር ተተካካይ የሆነና ፈጣን ምላሽ እየሰጡ መሆናቸውንም ባለስልጣናቱ ለጋዜጠኞች ጠቁመው ሩሲያውያኑ ጉዳትን የማስወገድ እንቅስቃሴና የልምድ ማነስ ታይቶባቸዋል ብለዋል። ይሁን እንጂ የሩሲያ ኃይሎች ካለፉ ስህተቶቻቸውም እየተማሩ እንደሚመስሉ ባለስልጣኑ አክለው ተናግረዋል። ሩሲያ ዩክሬንን የመውረሯና የበረታው ጦርነት ጉዳይ በዓለም ዙሪያ ማነጋገሩን እንደቀጠለ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ባለፈው ሳምንት የሀገራቸውን ሁኔታ ያብራሩበትን የአስተዳደራቸውን የወደፊት አቅጣጫ ያመላከቱበትን ንግግር ለተወካዮች ምክር ቤቱ ካሰሙ በኋላ የዴሞክራቲክ ፓርቲውና የሪፐብሊካን ፓርቲው አባላት የሆኑ ትውልድ ኢትዮጵያን አነጋግሬ ነበር። ሪፐብሊካኑ አቶ ላባን ስዩም በባይደን አስተዳደር የዩክሬን ምላሽ ደስተኛ ለመሆናቸውን ተናግረው ነበር። አሁን ያለው አስቸጋሪ ሁኔታ ሆኖ ያለው ባይደን አንድ ነገር ይላል፣ የሚወሰደው እርምጃ ደግሞ ለየት ያለ ነው። ስለዚህ አስተማማኝ ሆን ያለው ነገሩ ዩክሬኖች ዛሬ ከሰሙ ማለት ነው። የዩክሬን ህዝብ እና የዩክሬን መሪ ዩአር ኦን ዮር ኦን ተብሎ ተነግሮታል። ምርጫ የለህም ብቻህን ተዋጣ ብሎ በራሳቸው የከተቱት ችግር ዩሮፒያን ዩኒየን ትገባለህ የኔቶ አባል ትሆናለህ ብሎ ያስገቡት ችግር አሁን ራስህን ውጣ ብሎ በዛን ችግር ጥሎታል ይሄ እውነቱ ፀሐይን የመታው ሪያሊቲ ነው እና አሁን ባይደን ለዚህ ደግሞ ኮንክሪት የሆነ እርምጃ አልወሰደም ኮንክሪት እርምጃው ልክ እንደ ካናዳ እንዳደረገችው እኛም ዊ ውል ኖ ሎንገር ቴክ ኦይል ከራሻ መባል ይቻል ነበር ከራሻ አንወስድም ማለት ነበረባቸው ያም አላሉ እስካሁን እየገዙ ነው እስካሁን እየመጣ ነው እና የትኛው እርምጃ ተወስዶ ነው? አሁን ክሬዲቢሊቲ የትኛው ጋራ ቤስ ተደርጎ ነው ይሄ አድሚኒስትሬሽን የሚለው ያለው ነገር ክሬዲብል ነው የሚባለው ማለት ነው። ማዕቀቡ ከመጀመሪያ ነገር ከወር በኋላ የሚጀምር ነው ብዙ ልፖል ያለው ማዕቀቦች ናቸው እና እንግዲህ ፑቲን አም ሹር ከ ቱ ታውዝንድ ፎርቲን የተማሪ ይመስለኛል። ለዚህም የተዘጋጀ ይመስላል። የራሽያ እንግዲህ ትልቅ አገር ትልቅ ኢንቴሊጀንስ ቫስት ሪሶርስስ ያለው ሀገር ነው። ለዚህ ሳይዘጋጁ ወደዚህ አይነት ኮንፍሊክት ይገባሉ የሚል ሰው የለም እና ብዙ ሉፕሆል አለው ሳንክሽኑ። ኮንክሪት የሆነ ነገር አይደለም። ብዙ መውጫ ለፑቲን የተሰጠው ይመስላል እና ይሄ ላሪቲ የሌለው ዛሬ ማንም ዩክሬንያን ዩክሬን ሆኖ የሚሰማ የነበረው ለስፒቹ ተስፋ አድርጎ ከነበረ ተስፋ ቁረጥ በራስህን ነው የምትዋጣው የሚል አተሳሰብ ነው መልእክቱ የነበረው። በእርግጥ ይህንን ውይይት ካደረግን በኋላ ፕሬዚደንቱ በበረታባቸው ግፊትም ይመስላል ሀገራቸው ከሩሲያ ማንኛውንም ነዳጅና የኢነርጂ ምንጭ እንደማትገዛ አሳውቀው ተጨማሪ ማዕቀቦችን ጥለዋል። ይሁን እንጂ አሜሪካ ወታደሮቿን ወደ ጦርነቱ እንደማታስገባ በግልጽ አስታውቀዋል። የሦስተኛው የዓለም ጦርነት መቀስቀሻ ሊሆን እንደሚችልም አስጠንቅቀዋል። ዴሞክራቱ የኮሊንስ ኮሌጅ የኢኮኖሚክስ ፕሮፌሰር ሙሐመድ አባ ጀበል ደግሞ ከአቶ ላባን የተለየ ሀሳብ ሰንዝረዋል። እንዲያውም ፕሮፌሰር ሙሐመድ ለዛሬው ሁኔታ የሚወቅሱት ከባይደን የቀደመውን አስተዳደር ነው። ባይደንማ ስልጣኑ ላይ ገና አንድ ዓመታቸው ነው እኮ ብለዋል ፕሮፌሰሩ። ይሄን ሁሉ ትችት እሱ ላይ ማቅረብ ፌር አይመስለኝም፣ ትክክል አይመስለኝም። ለዚህ ሁሉ የዳረገው ትረምፕ ነው ብለህ አርጊው ማድረግ ትችላለህ፣ ምክንያቱም ፑቲን ጓደኛዬ ነው እያለ ፕሬዚደንት ትራምፕ የአሜሪካን ኢንቴሊጀንስ የሚነግሩትን ነገር ሁሉ አይቀበልም ነበር። ይሄ የአደባባይ ሚስጢር ነው፣ ሁሉም ሰው ያውቀዋል። እና ይሄንን ያኔ ያልተቃወም አሁን ይሄንን አምጥተን ፕሬዚደንት ባይደን ላይ ደምፕ ማድረግ ፌር አይመስለኝም። አንደኛው እሱ ነው። ሁለተኛው ደግሞ አቶ ላባን ካሉት ነገር ዩክሬንን እንደዚህ አይነት ነገር ውስጥ ከተው ብለው አቶ ላባን ኢምፕላይ አድርገዋል። ይሄ የአሜሪካን ስህተት እንደሆነ ይሄ የአሜሪካን ስህተት አይደለም። ዩክሬን ነፃ ሀገር ነው። አንድ ነፃ ሀገር ደግሞ የፈለገውን ነገር መምረጥ ይችላል እና ዩክሬን የኔቶ አባል ትሆናለች ብሎ ነው ፑቲን ዩክሬንን የወረረው። ስለዚህ ይሄ የአሜሪካን ጥፋት ነው ማለት የፑቲንን ጥፋት ወደ አሜሪካ ማላከክ ይመስላል። ይሄ ትክክል አይመስለኝም። ይሄ በደንብ ስራ አስምሬ ነው የምናገረው። ሁለተኛ ደግሞ ራሱ ፕሬዚደንት ፑቲን እንዳለው ዩክሬን የሶቪየት ሕብረት መፍረስ በዚህ መቶ ዓመት ውስጥ ከሆኑት የታሪክ ውድፈቶች አንዱ ትልቁ ነው ብሎ ተናግሯል። ራሱ እኔ እሱ የጻፈውን ትራንስሌሽን አንብቤ ያለው እና ዩክሬንን ለመውረር ፕላን ነበረው ከዛ በፊት ክራይሚያን ወስዷል እኮ ፕሬዚደንት ፑቲን። ብዙ ሀገር እየወረረ እየቆረሰ ይወስዳል። እና አሜሪካ እንደዚህ ስለሆነች ዩክሬን የኔቶ አባል ለሆን አለው ስላለች ምናምን ሳይሆን ያ እሱ የሚጠቀምበት ምክንያት ከሆነ ነው እንጂ አይ ቲንክ ፕሬዚደንት ፑቲን ዩክሬንን ለመውረ ተናግሯል እኮ እሱ በተናገረው፣ ለምን አርጊ አናደርግም? ሌላውን ትተን ዩክሬን ሀገር አይደለም ብሎ በቀደም ተናግሯል። ዩክሬን በፊትም ሀገር አልነበረም። ጃስቲፋይ ያደረገው የእሱን ወረራ በዛ ነው። እና እኛ ደግሞ ኖ ዩክሬን የኔቶ አባል ትሆናለች ብሎ ነው የወረረው። ስለዚህ የኔቶ ጥፋት ነው ማለት ትክክል አይመስለኝም። እና ያ መታረም ያለበት ይመስለኛል። ሶስተኛ ነጥብ ደግሞ ፖላንድ የኔቶ አባል ናት። ፖላንድም እዛ ነው ያለችው። አንድ ሀገር ሶቭሬን ከሆነ በዩናይትድ ኔሽንስ የታወቀ ሀገር ከሆነ ፎሬን ፖሊሲውን የማካሄድ መብት አለው። ያንን አንተ ፑቲንም ማንንም መከልከል አይችልም። የኔቶ አባል እንኳ ቢሆኑስ ይሄ ሀገር ሀገር አይደለም ካላል በሌላ መልኩ ጀስቲፋይ ማድረግ አትችልም። ሶ ይሄ ሁሉ ታሳቢ አድርጌ ፕሬዚደንት ፑቲን ተጠያቂ እሱ ብቻ ነው ብሎ ፕሬዚደንት ባይደን የተናገረው ትክክል ነው ብዬ ወስዳለሁ። የአቶ ላባን ስዩምና የፕሮፌሰር መሐመድ አባ ጀበል ሙሉ ትንታኔና ክርክር ወብ እና ማህበራዊ ገጾቻችን ላይ ይገኛል። በዚህ የሰሞኑ የዩክሬን የሩሲያና የአሜሪካ ጉዳይ ላይ ሀሳቦቻቸውን በአደባባይ ከሚያንሸራሽሩ ምሁራን መካከል ዶክተር ዮናስ ብሩን በቅርቡ ጋብዤ ነበር ሀሳቦቻቸውን ከአድማጮቼ ጋር እንዲያጋሩ። ዶክተር ዮናስ ለረጅም ጊዜ የዓለም ባንክ ባልደረባ ሆነው አገልግለዋል። የሥራ ዘርፍ ኃላፊም ነበሩ። አሁን ሜሪላንድ የሚኖሩት ዶክተር ዮናስ የዩክሬንን ጉዳይ ከዳራው ተነስተው ያብራራሉ። በዩክሬን ላይ የተፈጠረው ነገር ሰፋ ያለ አመለካከት የሚያስፈልገው ነው። አንዳንድ ሰዎች በተለይ የኢትዮጵያ ምሁራን ዳያስፖራም ያሉት ኢትዮጵያም ያሉት የራሻን ወረራ የመደገፍ ዝንባሌ ይታይባቸዋል። ብዙዎቹም እንዲሁም የራሻን ደጋፊ ሆነው ሲጽፉ ይታያሉ። እኔ እንደማየው በሁለት አቅጣጫ ነው የማየው። አንደኛ የዩክሬን እና የራሽያ ችግር አንደኛው ግሩፕ ማለትም ራሻ ወደ ኋላ የሚመለከት ነው። የዩክሬን ሀይል ደግሞ ስለ ፊውቸር የሚያስብ ሀይሎች ናቸው። ወደኋላ በሚያስብና ወደፊት በሚያስብ ሀይሎች መካከል ያለ ግጭት ነው። እንደምናውቀው በአስራ ዘጠኝ መቶ ዘጠና ዓመተ ምረት ሶቪየት ህብረት በተሰባበረች ጊዜ ከአስራ አምስት ከወጡት ውስጥ አንደኛው ዩክሬን ነበረ። የሶቪየት ህብረት የተሰባበረበት ወይም ኮላፕስ ያደረገበት አንዱ ትልቁ ችግር ምንድን ነበር? ኢኮኖሚያቸው የነሱን ምኞት ዓለምን እንገዛለን ወይንም ደግሞ አሜሪካንን በዓለም ዙሪያ እንወዳደራለን የሚለውን አምቢሽናቸውን ኢኮኖሚያቸው መሸከም አልቻለም። ኢኮኖሚያቸው ኮላፕስ አደረገ ከአሜሪካ ጋር በሚያደርጉት የጦር ፍክክር ማለት ነው። አሁን የሆነው ምንድን ነው? በተለይ እንግዲህ እንደሚታወቀው የራሽያ ኢኮኖሚ እንደ ቻይና ኢኮኖሚ፣ እንደ ጃፓን፣ እንደ ዩሮፒያን ወይንም እንደ ኮሪያ አይነት ኢኮኖሚ በዲቨሎፕመንት ወይም በቴክኖሎጂ ላይ እየታነጸ አይደለም። አሁንም ልክ እንደ ደሀ ሀገር ወይ ቤንዚን ሸጠው ነው ወይ ይሄ ናቹራል ጋስ የሚሉትን ሸጠው ነው ወይንም ስንዴ ሸጠው ነው የሚኖሩት። ስለዚህ ኢኮኖሚያቸው አሁንም በጣም ደካማል በነፍስ ጂዲፒ ፐር ካፒታ የምትለው ማለት ነው አስር ሺ አንድ መቶ ነው። ይሄ ማለት ትንሽ ከነ ብራዚልና ከሳውዝ አፍሪካ ከፍ ያለ ነው። የኮሪያን ኢኮኖሚ አንድ ሶስተኛ ነው ማለት ነው በግለሰብ ደረጃ ኢኮኖሚያቸውን ስትመለከት። አምቢሽናቸው ግን አሁንም ዓለምን እናስተዳድራለን ወይንም የዓለም አንድ ትልቅ ሀይል ተብለን አለምኛን መቀበል አለበት የሚለው ምኞታቸው ግን ሰፊ ነው። ለዛም ያለ የሌላቸውን ሀብት በመሳሪያ ላይ ነው የሚያወጡት። እንግዲህ ለምንድን ነው ወደኋላ አንዱ የሚመለከት አንዱ ወደፊት የሚመለከት የምል ዩክሬን፣ የኢኮኖሚ ሁኔታቸውን ሲያዩ ከራሻ ጋር አብሮ መሄድ ሊያሳድጋቸው እንደማይችል ገብቷቸዋል። ስለዚህ ወደ ዌስቱ መሄድ ፈለጉ። በቴክኖሎጂ ማደግ የሚችሉት ኢኮኖሚያቸውን ሊያሳድጉና አሁን ሚድል ኢንካም ናቸው ከሚድል ኢንካም ወጥተው በለመካከለኛ ገቢ መካከለኛ የኢኮኖሚ ወጥተው ሀያል የኢኮኖሚ ሊፈጥሩ የሚችሉት የዌስቱን የኢኮኖሚ አወቃቀሬ ሲከተሉ ነው። ወደፊት የሚመለከቱ አመለካከት ነው ምል። ይሄ ነው የሩሲያ ችግር ከኛ ሀገር ችግር ጋር የሚገናኝበት መንገድ አለ። ምንድን ነው ሩሲያ ሁል ጊዜ የምታየው ወደኋላ ዞራ፣ እኛ ኮ የአለም እንደዚህ ነበር በሚል በኦልድ ናሽናሊዝም፣ ወደኋላ በቀረ ናሽናሊዝም ላይ የተመሰረተ ነው። ይሄ አንዱ ለምሳሌ የእኛ ትልቁ ችግራችን ሁልጊዜ የምናወራው ስለ ላሊበላ ነው። ሁልጊዜ የምናወራው ስለ አክሱም ነው። ሁልጊዜ የምናወራው ስለ አድዋ ነው። አሁን ያለንበትን ግን በአለም ውስጥ እኮ እኛ በጣም ድሆች ነን። እስቲ ስላለፈው እንተውና አሁን ሀገራችንን፣ ህዝባችንን እንዴት ነው ከድህነት የምናወጣው? ይሄ ስለ ስለ ድሮ የቀረው ናሽናሊዝም ፉከራውን ምናምንን ቀረጥቶን ትተን በአለም ውስጥ ድሀ የምንባል ሀገር ነንና እንዴት አድርገን ነው ከዛ የምንወጣ ወደሚለው ወደፊት የማየቱን ሳይሆን ወደኋላ ተመልሰን ኦሮሞውም ስለ ገዳ ሲያወራ ትሰማዋለህ፣ ትግሬውም ስለ ዮሐንስ ሲያወራ ትሰማዋለህ፣ አማራውም ስለ ሚኒሊክ ሲያወራ ትሰማዋለህ። ያንን ነው እንግዲህ ወደፊትና ወደ ኋላ ያሉ ሀይሎች ትግል ነው የምልህ። ነገር ግን ዶክተር ዮናስ፣ አሁን በተፈጠረው ትንቅንቅ ውስጥ ወይም መፋጠጥ ውስጥ፣ አሁን እርስዎ ያነሱት የዩክሬን ከሩሲያ የመራቅ ሁኔታ የፈጠረው አይደለም የሚሉ አሉ። ይልቅ የምዕራቡ ዓለም ወደ ሩሲያ የመጠጋት የመጋፋት አዝማሚያ የፈጠረው ነው ብለው የሚከራከሩ አሉ። ይህን እንዴት ነው እርስዎ የሚያዩት? እሱ ትክክል ነው ምንድን ነው መሰለህ እንዲሁም ብዙዎች እንግዲህ ትንሽ እድሜያችን ጠና ያለ የምናስታውሰው የኪዩባ ክራይሲስ ወይም የኪዩባ ችግር በአሜሪካና በራሽያ ጊዜ የተፈጠረው፣ ራሽያ አሜሪካን ጎን ያለች ሀገር ኪዩባ ላይ መጥተው ሚሳይል መትከል ፈለጉ። አሜሪካኖቹ ደግሞ እኛ አጠገብ አንጠታችሁ መሳሪያ አትተክሉም በሚል ነበረ ኦልሞስት እስከ ኒክሌር ጦርነት ሊጀምሩ ይችላሉ ተብሎ ፍራቻ የነበረው። በኋላ ግን ያንን መጨረሻ ላይ የአንደኛው የአሜሪካን ጥያቄና አሁን ያለው የሩሲያ ጥያቄ የተለያየ ነበረ። የአሜሪካ ጥያቄ የዛን ጊዜ አምጥታችሁ አትትከሉብን እኛ ጋር የሚለው ነው እንጂ ኪዩባ የእናንተ ደጋፊ ለምን ሆነ ወይንም ደግሞ ኪዩባ ከእናንተ ጋር ለምን አበረክ የሚለው አልነበረም። እሱን በኢኮኖሚ ማዕቀብ ምናምን አገልለውታል ኪዩባን አሁን የራሻ ችግሩ ምንድን ነው? በሁለት ነገር ነው ያለው። አንደኛው ልክ አሜሪካኖቹ ኮንሰርንድ እንደነበሩ የኔቶ እየገፉ መምጣት ወደ ራሻ አካባቢ ሊያስጨንቀውም ናሽናል ሴኩሪቲ ነው ብሎም ሊያነሳ የሚችልበት ግራውንድ አለው። በአሁን ባለው ጂኦፖለቲካል ሁኔታ ላይ በምትመለከትበት ጊዜ ግን የራሻ ከዛ ያለፈ ነው ያነሱት ጥያቄ መጀመሪያውን የተመለከትክ እንደሆነ ዩክሬንን ብቻ ኔቶ ውስጥ እንዳይገባ ማለት ብቻ ሳይሆን ሌሎች ኦልረዲ የገቡ ድሮ ከራሻ ጋር የነበሩ ከሶቪየት ሕብረት ውስጥ የነበሩ አሁን ግን ባለፈው አስር አስራ አምስት ሀያ አመት ኔቶን የገቡትን ሁሉ መውጣት አለባቸው እስከ ማለት ነበረ ጥያቄው የመጣው። የራሻኖቹ አንዱ ትልቁ ፍራቻ ምንድን ነው? ዩክሬን በዲሞክራሲ የሚገዛ ሀገር እየሆነ በሚመጣበት ጊዜ ራሻ ደግሞ ዲሞክራሲን አይፈልጉም። የዲክታተር ሲስተም ነው፣ የአምባገነኖች አመራር ነው። እነዛ ሁሉ ሰፋ ያሉ ገጽታ አላቸው ይሄ ጥያቄ በኔጎሽዬሽን መፈታት ይችል ነበር ልክ የኪባ ክራይሲስ እንደነበረው ጊዜ ማለት ነው የዛን ጊዜ ምንድነው ያደረጉት የተስማሙበት ራሻም ኪባ ላይ አምጥታ እንዳትተከል ሚሳይል አሜሪካ ደግሞ የዛን ጊዜ ዩሮፕ ውስጥ ወደ ራሽያ ተጠግቶ የነበራት ሚሳይል ኦሬዲ የተተከለ ነበረ አሜሪካ ደግሞ እሱን ነቅላ ወደ ሌላ ቦታ እንድትሄድ ነበረ አሁን ኔጎሽዬሽኑ እየሄደ እያለ አሜሪካኖቹም ዩሮፒያኖቹም ዩክሬን ኔቶን ለመደባለቅ እሱ መብቱ ነው፣ እሱ የእነሱ ምርጫ ነው። ሆኖም ግን የእናንተ ፍራቻ እዚህ ምን አይነት መሳሪያ ጎናችን አምጥታችሁ ወይንም ደግሞ እኛ ቦርደር ላይ አምጥታችሁ ተተክላላችሁ የሚለውን ነገር እኮ አሜሪካኖቹም ዩሮፒያኖችም ዲስከስ ለማድረግ ሬዲ ነበሩ። ከዚህ በፊት ቅድም እንደገለጹት ሶቪየት ህብረት ስትፈርስ ወይም ስትበታተን ኔቶ ወደ ምስራቅ እንደማይገፋ ይነጋገሩ ነበር። ነገር ግን ከዛ በኋላ በመጡት ዓመታት ብዙዎቹ ሀገሮች ቅድም እንዳሉት የሶቪየት ህብረት አባል የነበሩም የቦልቲክ ሀገሮችን ለምሳሌ መውሰድ ይቻላል፣ ወይም ደግሞ በዛ ምህዋር ውስጥ ከነበሩት ሀገሮች እንደነ ፖላንድ አይነቶችን መውሰድ ይቻላል፣ ወደ ኔቶ ተቀላቅለው ገብተዋል። ምዕራቡ ቃሉን አልጠበቀም የሚል ሐሳብ ነው ያላቸውና፣ ያን ጊዜ ያልጠበቃችሁትን ሐሳብ ዩክሬን ላይ አሁን ልታስፈጽሙ ነው። መነጋገር አይሰራም። የምንነጋገረው ዩክሬን ነፃ ግዛት ከሆነች ብቻ ነው፣ ወይም ደግሞ ገለልተኛ ምድር እንደማለት ነው፣ ከሆነች ብቻ ነው የሚል አቋም ነው ያላቸው። ይህንን ማድረግ ይችል ነበር እንዴ ምዕራቡ ኔቶ ዩናይትድ ስቴትስ ልትሆን ትችላለች። እንዲህ አይነት ድርድር ውስጥ መግባት ሲችሉ ነበር እንዴ? እንግዲህ በመጀመሪያ ደረጃ ያነሳው ትልቅ ነጥብ አለ። ምንድን ነው? በአስራ ዘጠኝ መቶ ዘጠና በፈረንጆቹ የሶቪየት ህብረት በፈረሰችበት ጊዜ አሜሪካኖቹ በየሚቲንጉ ላይ አሹራንስ ሰጥተዋቸዋል። አትሊስት በሁለት በተለያየ ጊዜ በምንም አይነት እኛ ወደ እናንተ ጋር አንገፋም፣ ይሄ የኔቶ ሜምበርሽፕ እንዲሁም ራሽያን እኛ ጋር አብረን ኢንክሉድ ነው እንጂ የምናደርገው ራሽያን ኤክስክሉድ ልናደርግ ፍላጎቱ የለንም፣ የሚል አንሹራንስ ተሰጥቷቸው ነበረ። ያ አንሹራንስ ግን ኢትወዝ ኔቨር ሳይንድ ነው። ብዙ ጊዜ ሀገሮች እንትን በሚያደርጉበት ጊዜ ትሪቲ ትጽፋለህ፣ ትስማማለህ፣ ትፈራረማለህ። እዛ ላይ ደግሞ ይህን ጊቨን ቴክ ነው አንተ የምትሰጠው አለ፣ ከአንተ የምትቀበለው አለ። የህግ ቋሚነት ባለው መንገድ ስምምነት የለም። በየዲስካሽኑ ላይ ግን አሜሪካኖቹ እንደዛ እንዳሉ ብዙ ቦታ ላይ ተጽፏል። አናልፍም እናንተ ጋር አንገባም። የሚል ግን ሁለት ነገር የተፈጠሩ አሉ። ያ ሁለት ነገር የተፈጠሩ የሚባል ምንድን ነው? ፑትን ከመምጣቱ በፊት የነበረው ኢንቫይሮንመንትና ፑትን ከመጣ በኋላ የነበሩት ኢንቫይሮንመንቶች የተለያዩ ናቸው። ፑትን ከመምጣቱ በፊት የራሻም አካሄድ ምንድን ነበረ? እነ ጎርባቸቭ ምንትን ያደረጉት እኛ እኮ በቴክኖሎጂ ለመሳሪያ የምናውለውን ቴክኖሎጂ ለኢኮኖሚ ብናውል የተማረ ኃይል አለን ናችራል ሪሶርስ አምላክ አንድ ካደላቸው ሀገሮች ውስጥ በናችራል ሪሶርስ እንደምታውቀው ራሺያ ነው ነው። እዚህ ጋር ቆፈር ቆፈር ስታደርግ የናችራል ጋስ አለ፣ ዞር ብለህ ቆፈር ቆፈር ስታደርግ ቤንዝን አለ። በጣም ደግሞ ለምርትና ይሄ ለአግሪካልቸር በጣም የሰፋ አገር ነው፣ እዛ ላይ ፎከስ እናደርጋለን የሚል ነበረ ፕላናቸው። በኋላ ግን ፑትን ከመጣ በኋላ በሺህ ዘጠኝ መቶ ዘጠና ዓ ም የተደረገው የሶቪየት ህብረት መፍረስ በጣም የሚያሳዝንና ለሶቪየት ዩኒየን ትልቅ ሎስ ነው ብሎ የሚያምን መሪ መጣ ማለት ነው። ያንን ከመጣ በኋላ ወደ ድሮ ወደ ነበርንበት ቦታ መሄድ አለብን የሚል ምኞትና ፍላጎት ነበረው። ገና ሲመጣ ጀምሮ ችግሩ ምንድን ነው? ገና ስልጣን ላይ ክምልስ በመጣበት ጊዜ የራሻ ኢኮኖሚ በጣም የደቀቀ ነበረ። ከራሱ አልፎ እንደዚህ ወደ ሌላ ሀገር ላይ ፊቱን የሚያዞርበት አይነት ኤንቫይሮንመንት አልነበረውም። ኢኮኖሚክሊ ለሰራተኞቻቸውና ለወታደሮቻቸውም እንኳን መክፈል ያውቃታቸው ጊዜ ነበረ መክፈል ያውቃታቸው ጊዜ ነበረ። አዎ። አሁን ምን ይሆናል መሰለህ? ኢኮኖሚው እያደገ ሲመጣ በተ ኢኮኖሚው ደግሞ ያደገበት ኢኮኖሚያቸውን አሳድገው ሳይሆን የናቹራል ጋዝና የቤንዚን የክሩድ ኦይል ዋጋ በጣም እየናረ ሲመጣ ኢኮኖሚያቸው እያደገ መምጣት ጀመረ። የራሻን ኢኮኖሚ አይተው እንደሆነ ሲያድግም ሲወድቅም አብሮ ከቤንዚን ዋጋ ጋራ ነው። ያ ኢኮኖሚያቸው በጣም እያደገ በመጣበት ጊዜ ይሄ ሰውዬ ከራሻ አልፎ የውጭ አምቢሽን ማሳየት ጀመረ። የዛን ጊዜ ዙሪያውን ያሉት ድሮ ሶቪየት ህብረት ውስጥ የነበሩት ሀገሮች ኮንሰርንድ መሆን ጀመሩ። ይሄ ሰውዬ አሁን ባለበት ሁኔታ እየቀጠለ ሲሄደ ነገና ተነጎዲያ እኛን ይውጠናል ከሚል እነዚህ አገሮቹ ከኔቶ ጋራ ቢያብሩ እንደማይነካቸው ስለፈለጉ የሀገራቸው ኢንተረስት ያ ሆነ ማለት ነው። በሁለተኛው ደረጃ ደግሞ የአሜሪካን እና የዌስቱን ደግሞ የተመለከትከው እንደሆነ ኮልድ ዎሩን አሸንፈናል። አሁን ይሄ ሰውዬ መልሶ ድሮ ወደ ነበረበት ቦታ ሊወስደው ስለሆነ የእኛ ስትራቴጂ መሆን ያለበት ኢኮኖሚው የእሱ ሳያድቅ አምቢሽኑ እየሰፋ ሳይመጣ ዙሪያውን ያሉትን ሀገሮች ኔቶ ውስጥ መክተት ነው ተባለ። እንግዲህ ይሄንን ሁሉ ስትመለከተው ሁሉም ሀገር የራሱ ስትራቴጂክ ኢንትረስት አለው። ኢንትረስቱን አድቫንስ የሚያደርግበት በዛ መንገድ፣ እነዚህ የሶቪየት ህብረት አካል የነበሩ ሀይሎችና የምዕራባውያን ሀይሎች ኢንትረስት አንድ እየሆነ መጣ። ስለዚህ ያንን ሀይል ፈጠሩ። ለእኛ ግን አሁን ይሄ ራሻ እያደረገ ያለው በጣም የሚያስፈራ ነገር ነው በተለይ ለትንንሽ ሀገሮችና ለድሃ ሀገሮች። ዓለም አውግዞ ካላስቆመው በስተቀር ነገና ተነጎዲያ በእንደ ኢትዮጵያ አይነት ሀገሮች ላይ ሊመጣ የሚችለውን ጉዳት መገንዘብ ከባድ አይሆንም። አመሰግናለሁ ዶክተር ዮናስን። ሌሎችም ነጥቦችን አንስተናል ዌብሳይትና ማህበራዊ ገጾቻችን ላይ ያዳምጧቸው። ሰሞኑን ተሰይሞ የነበረው የተባበሩት መንግስታት ድርጅት አስቸኳይ ጠቅላላ ጉባኤ ባሳለፈው ውሳኔ ሩሲያ በዩክሬን ላይ የፈጸመችውን ወረራ አውግዞ በአፋጣኝ ለቃ እንድትወጣ አሳስቧል። የውሳኔ ሐሳቡን ረቂቅ ተቃውሞ ድምፅ ከሰጡ አምስት ሀገሮች ኤርትራ አንዷ ነች። የኤርትራ ባለስልጣናት ሀሳብ ምን ይሆን ሲል ባልደረባዬ አብርሃም ዘሬ ካናዳ ወደሚገኙት ትውልድ ኤርትራ የኩዊንስ ዩኒቨርሲቲ የታሪክ መምህር ፕሮፌሰር አወት ወልደ ሚካኤል ደውሎ አነጋግሯቸዋል። ቆንጅት ታየ የአብርሃምን ጥያቄዎችና የፕሮፌሰር አወትን መልስና ትንታኔ እንደሚከተለው አቀናብራለች። ፕሮፌሰር አወት ይመልሳሉ። አብርሃም፣ ለቃለመጠየቁ ስለጋበዝከኛ አመሰግናለሁ። የኤርትራ መንግስት በጉዳዩ ላይ ባወጣውና በጠቅላላ ጉባኤው ላይም ባሰራጨው መግለጫ የወሰደው አቋም በሀገሮች ሉዓላዊነትና የግዛት አንድነት መርህ ያለው እምነት መሆኑን ገልጸዋል። ወደ አንድ ወገን ያጋደለ ማዕቀብም እንደማይቀበል ይልቁንም በዲፕሎማሲ እንደሚያምን ነው የገለጸው። በኤርትራ መንግስት በኩል ስለተወሰደው አቋም የተሰጠው ማብራሪያ ይሄ ነው ካሉ በኋላ ፕሮፌሰር አወት ይሁንና አሉ አስከትለው የመንግስታቱ ድርጅት ጠቅላላ ጉባኤ ወረራውን ከማውገዝና የዩክሬንን ነጻነትና ሉዓላዊነት እንዲከበር ከመጠየቅ ውጪ በዲፕሎማሲ ጥረቶች ላይ በሩን አልዘጋም። ሩሲያ ላይ አንድም ማዕቀብ አልጣለም። በዚህ ላይ የኤርትራ መግለጫ ምንም አላለም። ኤርትራ ውሳኔውን ተቃውማ ድምፅ መስጠቷ በመንግስቱና በኤርትራ ህዝብ ላይ በክልላዊም ሆነ በብሔራዊ ደረጃ ሊያመጣ የሚችለው መዘዝ ይኖራል ወይ? አብርሃም ለፕሮፌሰር አወት ያስከተለላቸው ጥያቄ ነበር። ይህን ድምፅ መስጠቷ በቅርብ ጊዜ ውስጥ ቆይቶ ምን ሊያስከትል እንደሚችል መናገር ያስቸግራል። ነገር ግን ጉዳዩ የኤርትራ አገዛዝን እውነተኛ ባህሪ የሚያንጸባርቅ ነው። ኤርትራ ራሷ በትላልቅ ዓለም አቀፍ ሀያላን ከሚደገፍ ጎረቤት ሀገር ጭቆና ነፃ ለማውጣት የታገለች ሀገር ከመሆኑ አንጻር ሲታይ በተለይ ነገሩን ያጉለዋል። that fought for 30 years for independence and remains on standby to presumably to defend itself against such bigger ለሰላሳ ዓመት የነፃነት ትግል ያካሄደችና አሁንም ጠንከር ካሉ ተጽዕኖ አሳዳሪ ኃይሎች ራሷን ለመከላከል በተጠንቀቅ ላይ ያለች ሀገር ሆና ሳለ የትንሽ ሀገር ሉዓላዊነትና የግዛት አንድነት እንዳይጣስ የሚተላለፉ ውሳኔዎች የሚቃወም አቋም መያዟ የሚያስደነግጥ ነገር ነው። ኤርትራ ተገቢውን የነፃነት ትግሏን ያካሄደችበትን መሰረታዊ መርሆም የሚቃረን ነው ያሉት ፕሮፌሰር አወት አክለው ወደፊት ኤርትራ ከክልላዊ ወይንም ከዓለም አቀፍ አያለም ጥቃት ቢሰነዝርባት ለመከላከል የሞራል መሰረት ሊያሳጣትም ይችላል። ኤርትራ ከወራሪ ጎን መቆሟን ለማመን ያዳግታል ነው ያሉት ፕሮፌሰሩ። በክልላዊ በአህጉራዊም ሆነ በዓለም አቀፍ መልኩ ቢታይ ኤርትራ በህግ የበላይነት በዲፕሎማሲና ራስንም ጎረቤቶችንና በአጠቃላይ የዓለም ሀገሮችን ማክበር ተገቢ መሆኑን ማመን የሚገባት ሀገር ናት። ነገር ግን ከወራሪ ጎን መቆምን መርጣ ወረራው ይገታ፣ የተወረረች ሀገር ሉዓላዊነት ይከበር ለማለት ፈቃደኛ አለመሆኗን ለማመን የሚያዳግት ነው ብለዋል። እነዚህ መርሆች አሉ አያይዘው እነዚህ የዓለም አቀፍ ስርዓት ምሰሶዎች ናቸው። የተባበሩት መንግስታት ድርጅት መሠረቶች ናቸው። የኤርትራ መንግስት በአንድ በኩል በይፋ ለእነዚህ መርሆች የቆምኩ ነኝ እያለ፣ በሌላ በኩል እነዛኑ መርሆች የሚጥስ አገር ጎን በመቆም ያወጣው መግለጫ አስመሳይነት ነው። በሌላ በኩል ደግሞ ባልደረባዬ ተወልደ ወልደ ገብርኤል ወደ ኦክላንድ ካሊፎርኒያ ደውሎ የፖለቲካ ምሁርና ተንታኙን ኤርትራዊ አሜሪካዊ አልአዛር አብርሃምን አነጋግሯል። አቶ አላዛር በሚኖሩባት ኦክላንድ የመንግስት ሰራተኛ ናቸው። ኤርትራ በዩክሬን ጉዳይ ላይ የወሰደችው አቋም ድርድርና ዲፕሎማሲ እንጂ ጣልቃ ገብነትና የኃይል እርምጃ መፍትሄ እንደማይሆኑ የሚያሳይ የቆየ የነፃ መስመሯ ነጸብራቅ ነው ብለዋል። ስለምንታይ ኣይትኩንንን ዝብል ሕቶ ብዙሓት ሀገራትን ሀያላትን ስለዘድመጻ ክተድምጥ ለምን አታወግዝም ለሚለው ጥያቄ ኤርትራ ድምፅ የምትሰጠው ሀያላን ሀገሮች ድጋፍ ስለሰጡ ልደግፍ፣ ወይም ደከም ያሉት ስለተቃወሙ ልቃወም በሚል መርህ አይደለም። ኤርትራ ነፃ ፖለቲካዊ መስመር የምትከተል ሀገር ናት። በየትኛው ጊዜና ወቅት ለማንም አጎብድዳ ወይም በአድርባይነት ተሰልፋ አታውቅም። ስለዚህ ኤርትራ እያለች ያለችው የማንም አገር ሉዓላዊነት ሊጠበቅ ይገባል። በዩክሬን ጉዳይ ግን የግጭቱ መነሻና መዘዝ የሆኑት ሀገሮች ተመልሰው በጠንቁ ውስጥ እጃቸው እንደሌለና ውሎችን አስቀድመው እንዳላፈረሱ በመምሰል ሀገሮችን በተለያየ ዘዴ ማስፈራራትና ድምፅ በመስጠት እንዲደግፏቸው ማድረግ ትክክል አይደለም የሚል ነው ብለዋል። አልዓዛር ይቀጥሉና ኤርትራ የውሳኔውን ረቂቅ ባለመደገፏ ሩሲያ በዩክሬን ላይ የፈጸመችውን ወረራ ትደግፋለች ማለት እንዳልሆነ ይናገራሉ። ትድግፋላ ማለት አይኮነትን መርገፂያ ግን እንታይ እዩ ታህዲድን ሸርሕን ማዕቀብን ችግር ፈትሑ ይፈልጥን ኤርትራ የሰጠችው ድምፅ ማስፈራሪያ አሻጥርና ማዕቀብ ችግሮችን ፈተው አያውቁም። ይልቅ ችግሮችን በማባባስ ቁጥር ስፍር የሌለው እልቂት ነው የሚያስከትሉት ከሚል የቆየና ነፃ የሆነ አቋማዋ በመነሳት በድርድርና በዲፕሎማሲ ይፈታ ነው እያለች አለችው ብለዋል። አሁን ራሱ የዩክሬን ፕሬዚደንት ምያ አንጸባረቀ ያለው ይህንኑ ነው ብለዋል። አናዛር በማከል እኛን ገፋፍታችሁ ኋላ ላይ ብቻችንን ተዋችሁን አሁን ኑ እንደራደር እያለ ነው። ኤርትራም እንደሱ ነው ያለችው። መፍትሄውም ይሄው ነው። ግጭትና እገዳ በኤርትራ ላይ ምንም ውጤት እንዳላመጡ እያየነው ነው። በሌሎች ሀገሮች ላይም እንዲሁ ያመጡት ውጤት የለም ብለዋል። እናስ በዚህ አቋሟ ምክንያት ይደርስብኛል ብላ የምትሰጋው ነገር የለም። ኤርትራ ድምፅ ተአቅቦም ይቻል ነበር እኮ ድምፅ ተአቅቦ ማለት እንታይ ማለት እዩ አይተረዳአንን ማለት እዩ እዚ ኩነታት ኣይፈለጥቅዎን ድምጸት አያቅቦ ምንድን ነው አላውቀውም፣ ወይም አልገባኝም ማለት ነው? ወይስ ጊዜ ስጡኝ ላስብበት ማለት ነው? ሲሉ ይጠይቃሉ። አቶ አልአዛር ቀጥለውም ግልጽ አቋም ያልወሰዱትን ሀገሮች መውቀስ ወይም ማማት አልፈልግም፣ ጉዳዩ ግን ግልጽ ነው ብለዋል። ኤርትራ የሰጠችው ድምፅ እየተካሄደ ያለው ትክክል አይደለም ስትል አቋሟን በግልፅ ማስቀመጥ ስላለባት ነው። ኤርትራ ድምጿን ከአብዛኞቹ ሀገሮች ጋር ሆና ባለመስጠቷ የሚቀርባት ነገር የለም። እንደ ቻይና ያሉ ከአሜሪካ ጋር በትሪሊዮን ዶላር የሚቆጠር የንግድ ትስስር ያላቸው ወይም በሀያላኑ በባላ ተደግፈው የሚኖሩ ሀገሮች ተአቅቦን ሊመርጡ ይችላሉ። ኤርትራ ግን ማዕቀብ ላይ የቆየችና አሁንም ያለች ሀገር ናት። እንታይ ህብኣ ምን ሲሰጧት ስለነበሩ ነው የሚከለክሏት። ነፃ ሆና ይህንን ድምፅ በመስጠቷ የሚቀርባት ነገር የለም። ኤርትራ ነፃ መስመሯን ተከትላ ከባዱን መከራ ተሻግረዋለች። እያዘገመችን ቢሆን የምትፈልገው እድገት ላይ ትደርሳለች ብለዋል አላዛር። Leş ol ne balım ክቡራትና ክቡራን እያደመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ሰሎሞን አባተነኝ እያስተናገድኳችሁ ያለሁት። ወደ ተከታዩ ቅንብር እንሸጋገር። አጫጭር መረጃ ዛሬ ዩናይትድ ስቴትስ በአብዛኛው ክፍሏ የሰዓት ለውጥ አድርጋለች። የቀን ብርሃን ቁጠባ ይባላል። ይህ ጊዜ በየዓመቱ ለ ሰላሳ አራት ሳምንታት የሚዘልቅ ሲሆን ቀኑ ከሚያጥርበት የክረምት መዳረሻ የክረምቱ ጭለማ መግፈፍ እስከሚጀምርበት የመጸው መባቻ ይዘልቃል። ይህ በእንግሊዝኛው ዴይላይት ሴቪንግ ታይም ወይም በምህፃር ዲኤስቲ የሚባል ቀመር ዛሬ ማለዳ ከሌሊቱ 8 ሰዓት ላይ ሰዓቶች ሁሉ ከሌሊቱ ዘጠኝ ሰዓት አሳይተዋል። አንድ ሰዓት ዘለለ። ከሌሊቱ ስምንት ሰዓት የሚባል አልነበረም። በአዲስ አበባና በዋሽንግተን ዲሲ መካከል ያለው የጊዜ ልዩነት ከስምንት ሰዓት ወደ ሰባት ሰዓት ተመልሷል። በእርግጥ አሜሪካ ውስጥም ሃዋይ፣ አብዛኛው የአሪዞና ግዛት አካባቢ፣ ፖርቶሪኮ፣ ዩኤስ ቨርጂን ደሴቶች፣ ሰሜን ማሪያና ደሴቶች፣ ጎዋም፣ አሜሪካን ሳሞዋ ልክ እንደ ኢትዮጵያ ሁሉ እንዲህ አይነት የሰዓት ወደፊትና ወደ ኋላ የላቸውም። አንድም በሐሩር አውራጃ ውስጥ የሚገኙ አሊያም እጅግ የቀረቡ ናቸውና። ሚሼል ዶ ኖስትርዳም በአውሮፓ አቆጣጠር ዲሴምበር 14 ወይም ዲሴምበር 21 1503 ዓመተ ምህረት ተወልዶ ጁላይ አንድ ወይም ሁለት ሺህ አምስት መቶ ስድሳ ስድስት ያረፈ ፈረንሳዊ ኮከብ ቆጣሪ፣ ሐኪም፣ ጸሐፊ፣ ተርጓሚ፣ ትንቢት ተናጋሪ ነበር። የልደትና የሕልፈቱ ቀናት በወይም የታጀቡት የተለያዩ ምንጮች የተለያዩ ቀናትን ስለሚጠቅሱ ነው። በኢትዮጵያ አቆጣጠር ታህሳስ አምስት ወይም ታህሳስ አስራ ሁለት ሺህ አራት መቶ ዘጠና ስድስት ተወልዶ እስከ ሰኔ ሀያ አራት ወይም ሀያ አምስት ሺህ አምስት መቶ ሀምሳ ስምንት ዓመተ ምህረት በዚች ምድር ላይ ኖሯል፣ ተመላልሷል። የመጨረሻ ስሙ ዶ ኖስትራዳም ወደ ላቲን ተቀድቶ ኖስትራዳመስ ወይም ኖስትራዳሙስ እየተባለ ይጠራል። በሺህ አምስት መቶ ሀምሳ አምስት ዓመተ ምህረት በአውሮፓ ያወጣው ትንቢቶች ወይም ፕሮፌሲዝ መጽሐፉ ዘጠኝ መቶ አርባ ሁለት ሩባያት ባለ አራት ስንኝ ግጥሞች የሰፈሩበት ነው። እነዚያ ሮባያት የዓለም መጻኢ እጣ ፈንታን ቀድመው የተናገሩ ብዙዎቹም ባለፉት አራት መቶ ሀምሳ ዓመታት በሰው ልጅ ታሪክ ውስጥ የታዩ ናቸው እየተባለ ይነገርለታል። ዛሬ ስለ ኖስትራዳመስ ከዚህ በላይ አልበል፤ የኢትዮጵያ ኖስትራዳመስ ይዣለሁና፣ ሰውየው ሁለት መቶ ዓመት ቢያልፋቸውም አሁንም ድረስ አሉ በአካል ሳይሆን በመንፈስ ወሎዬዎች ጌታው የሚል ማቆላመጫ የሚቀጥሉላቸው ሼህ ሁሴን ጅብሪል በትንቢት ነጋሪነታቸው፣ በአማረ ገጣሚነታቸው፣ በተጽዕኖ ፈጣሪ የሃይማኖት አባትነታቸው ብዙዎች እንደሚስማሙበት ከዘመናቸው ቀድሞ የበቀሉ ናቸው። በዚህች ምድር በቆዩባት ዘጠና ሰባት ዓመታት ለትውልዱ ቁም ነገር ቋጥረው ስንቅ ያቆዩ ድንቅ ኢትዮጵያዊ። የሼህ ሁሴን ግጥሞች ከሃይማኖት ልጓም የወጡ ከዘመን እቅባት የጸዱ ለመሆናቸው ማሳያ በደሴ ከተማ ኗሪና የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባት የሆኑት መሪጌታ ሞጎስ መኮንን ማሳያ ናቸው። የሰሙትንና ያነበቡትን ቃል በቃል ይወርዱታል። መሪጌታው ጌታው፣ ያለ እንቅፋት አዱኛ ታልቅና፣ የማታ የማታ ገበያ ይውላል የሳን ሸመታ፣ አንድ ዛፍ ይመጣል ከኢየሩሳሌም ሽታ፣ የሚጣፍጥ ቁመቱ ረዥም፣ እሱን ያልተከለ እንዴት ይለድመ ፈረስ፣ ደህና ሰንበት አላህ የሆነህ ነጫ በሻ፣ ገብቶ ጉዳ ሸከመህ እግሩ እንደሙቀጫ፣ የሚንከባለል ብሄዳ ይታክተው አቀበት ቁልቁል እሱን የገዛ ሰው ከቶ ምንም አይል። ከሰማዩ በታች ከምድሩ በላይ ላይ መንገድ አብጅተዋል። ተጠንቀቅ፣ አንታለህ ወደ አንተ መጥተዋል። ደሴ ላይ ያለው መስፍን አራጌ መሪጌታን ምሁር፣ የአካባቢውን ሰዎች ያነበቡ የሰሙ ሌሎችንም አናግሮ ጠቀም ያለ ዘገባ ይዟል። አዳምጡት። ከደቡብ ወሎዋ መቅደላ ወረዳ ዋና ከተማ ማሻ ሰሜናዊ ምስራቅ አቅጣጫ 20 ኪሎ ሜትር ገደማ ርቀት ላይ ወደምትገኘው ባሁሽ ቀበሌ ለግርም ለተሽከርካሪም ምቹ ባልሆነው መንገድ የሚደረገው የአንድ ሰዓት ተኩል ጉዞ እጅጉን አድካሚ ነው። ግና ታሪካዊው ሰው የኖሩበት ታሪካዊ ስፍራ ላይ ሲደርሱ ድካም ራሱ ይደክማል። ይችን ምድር የተቀላቀሉባትን ሁለት መቶ ሦስተኛ ዓመት ለመዘከር በትውልድ በእድገትና በረፍታቸው ስፍራ ሰሞኑን የተዘጋጀው ልዩ የመታሰቢያ ፕሮግራም አራት አይና እየተባሉ የሚጠሩት ሊቅ በእዝነ ልቦና ለማሰብ ምቹ አጋጣሚ ነበር። እናጅ በመተማ በኩል የምትሰውጢስ ምክነክናት የምታነጥስ እዚህ ቦታ የሼህ ሁሴን ጅብሪል የመቃብር ስፍራ አለ። እዚህ ቦታ በዜማ ይታጀበ ግጥማቸውን በምት የሚያደምቁበት በአካባቢው አጠራር ድቤ ወይም ከበሯቸው አለ። ከበሮቹ በብዙሃኑ ዘንድ ከወሎ ንጉሥ ሚካኤል የተበረከቱ ናቸው ተብሎ ይታመናል። እዚህ ቦታ በዘር የሚቋጠሯቸው፣ በመንፈስ የሚቆራኟቸው በርካቶች አሉ።

ሼህ ሁሴን ጅብርኤል ትናንት ላይ ቆመው ነገን ያዩበት መነጸር በዘመን ሂደት ውስጥ እውነትነቱን እያረጋገጠ አልፈዋል ሲሉ ታሪካቸውን በመጽሐፍ አሰናስነው ለንባብ ያበቁት ቦጋለ ተፈሪ ከትንታኔ ጋር ያቀርቡታል የአጼ ቴዎድሮስን የመቅደላ ስንብት አይጉድ መቅደላ፣ አይጉድ ሰንገላት፣ ሰዎች አለቁና ዝንጀሮ ወረራት፣ እኛ እንኳ ንደርስላት አንገላግላት በማለት ቁጭትና ሐዘን በተጫጫነው ስሜት ነበር ቀድሞው የተናገሩት። ደም ያፋሰሰውን የንጉሥ ሚካኤልንና የሀብተ ጊዮርጊስን የ1909ን የሰገሌ ጦርነት ሰገሌ ሜዳ ላይ የመጣብን መርዶ በቀኝ እጁ ካራ በግራው ብርንዶ በማለት ተንብዮታል። አስገራሚው እንደ ታሪካቸው ጸሐፊ፣ ቦጋ ለተፈሪ ሼህ ሁሴን እጅግ በስጋት ከተነበዩትና ለብዙዎች እልቂት ምክንያት ይሆናል ካሉት ጦርነት አንድ ዓመት ቀድመው ማለፋቸው ነው። ሼህ ሁሴን ጅብርኤል ጣሊያን ክተት አውጃ ጦር ሰብቃ ኢትዮጵያ ላይ እንደምትዘምት የተነበዩትም እንዲህ ብለው ነበር። ከባህሮ ወዲያ ክፉ ሰዎች አሉ፣ ስራቸው ባለጌ አህያ የሚበሉ አበሻ ለመውረስ ሀሳብ ያስባሉ ድንጋይ ዶቄት አድርገው መንገድ የሚሰሩ ትታዘበኛለህ ሳይመጡ ቢቀሩ አምስት አመት ገዝተው ቶሎ ይወጣሉ የሀበሻ መሬት ምን ያሸብድሻል ይመጣል ተፈሪ አሁን ያረጋሻል በታችኛው ደሴ በጠባሴት ኮሶ ሄደ ያሉት ዕቃ መጣ ተመልሶ ከወደቀ ወዲያ ተፈሪ አባነብሶ በማለት ለአባታቸው ለራስ መኮንን ትንቢቱን ነግረዋቸዋል። የ1966ቱን አብዮት ከአጼ ኃይለስላሴ የአጼነት ፍጻሜ ጋር አያይዘው የተነበዩት ድርጊቱ ከመፈጸሙ ሰባና ሰማኒ ዓመታት በፊት መሆኑ የሰውየውን የላቀ ተሰጥኦ ባለቤትነት ያመለክታል። ተፈሪ ሳትሞት ሳለች በህይወቷ ሀገሯን ወሰደው የጦር ሰራዊቷ አየጉድ አየጉድ ለመሪ አገር የለው የተፈሪን ግቢ ተማሪ ጫጫረው ሰማኒያው ያልቅና ሲሆን ሶስት አመት ተማሪ ያፈረሰው የተፈሪን ቤት ግባ በቀላጤ ወጣ በቀላጤ ከተፈሪ ወዳ አይባልም ሀጤ ተፈሪ መኮንን ትልቁ ልጃቸው አልጋውን ለመያዝ ያስባልባቸው የኋላ የኋላ ሀቲማ የሚላቸው ማለት ስላስፋውስንም ተናግረዋል። ለዚህም ይመስላል የሼህ ሁሴን ጅብሪልን ግጥሞች ለመረዳት ከህስን እንቋጠሯቸው ከቃላት ድርደራቸው ባለፈ ታሪክን በቅጡ የማወቅ ቀዳሚ መስፈሪያ ያስፈልጋል የሚሉት በወሎ ዩኒቨርሲቲ የፎክለርና ስነ ጽሁፍ መምህሩ ዶክተር ብርሃን አሰፋ፣ ብዙዎቹ ግጥሞቻቸው ታሪካዊ ናቸው። ስለዚህ እነዚህ ልትፈክር የምትችለው ታሪክን በማወቅ ወይ ታሪክን በማንበብ ወይ ታሪክን የሚያቅሰው በመጠየቅ ካልሆነ በስተቀር እንዲሁም ትፈክራቸው አይደለም። ስለዚህ የእሳቸው ግጥም ክብደታቸው እዚህ ላይ ነው። በቀላል ቃል በቀላል ቋንቋ ተገልጸው፣ ግን ትርጉማቸውን ለማወቅ የግድ ታሪክ ማንበብ፣ ታሪክ የሚያቅሰው መጠየቅ እና ወደኋላ መሄድ የሚጠበቅብህ ለምሳሌ አንድ ግጥም ላምጣልህ። ዮሐንስ ከድሮሾች ጋር ጦነት ለመግጠም ወደ መተማ በሄዱ ጊዜ ንጉስ ሚካኤልም ተከትለዋቸው እና ራስ አሉላም ተከትለዋቸው አብረቸው ይሄደዋል እና መተማ ላይ በጥይት በቆሰሉበት ሰዓትና መሞታቸው ቁርጥ እንደሆነ ሲታወቅ እሳቸው ጋር የሄዱትን ሰብስበው ወራሼ ራስ መንገሻ ነው። ራስ መንገሻ ማለት ራስ ጎግሳ የወንድማቸው ልጅ ነው እና ንግስናውን ወራሽ የሱ ነው እና እንደኔ፣ ታዘዙት እንደኔ ተገልግሎት ብለው ተናግረው ነበረ። አሁን ይሄ ኋለኛው ዘመን ላይ ነው። ይህንን ዘመን እንዲህ ሊሆን እንደሚችል ግን ሸውሴን ጀብርኤል ያውቁታል? ቀድሞ ያውቁታል። ከዛ በኋላ ምንድነው የሆነው? ንግስናቸው ወይም ወራሻቸው ራስ መንገሻ ሳይሆን ንግስና ወደ ማን ነው ሄደው ወደ ምን ይልክ ነው ሄደው እና ይህንን ምን አሉ? የዮሐንስ በቅሎ ጠፍታ በሌሊት ቀን ወደ ሚኒልክ ትተዳየዋት ይላሉ። አሁን ይሄንን ታሪክ ካላወቅ የዮሐንስ በቅሎ ጠፍታ በሌሊት ቀን ወደ ሚኒልክ ትተዳየዋት የሚለው ግጥም ብቻ ቢቀርብልህ የንግግራቸው ትርጉም አይገባ። ብዙ አለ የዚህ አይነት ለምሳሌ አንቅጥም ላቅርብልህ። ሌላ ተወንዝ ዳር ቆመን የምንጠብቀው ባህር ሰምጦ ቀረ ይወጣል ያልነው ሰው ብለዋል። አሁን ይሄ ስለማን ነው የተነገረው? ስለምንድን ነው የተነገረው ብለን ብንጠይቅ የግድ እዛ ዘመን ላይ የተናገሩበት ዘመን ላይ ሄደን ለምን እንዳሉ ሰው ጠይቀን ወይ መጽሐፍ የታሪክ መጽሐፍ አንብበን ካልሆነ በስተቀር አይገባል። አሁን ይህ የተነገረበት ምክንያት ምንድን ነው? የልጅ ያሱ አባት ንጉስ ሚካኤል ሰገሌ ላይ ጦርነት ገጥሞ ተሸንፈዋል። ድል አልቀናቸውም። እና ልጅ ኢያሱ የተረፈውን ጦር ሰብስቦ ደሴ ላይ መጡ። ደሴም ጦርነት ገጠሙ፣ ተሸነፉ። ከዛ ወደ መቅደላ ሄዱ። ከመቅደላ ማባረሯቸው መጨረሻ ላይ አውሳ ሄዱ። እዛ እየኖሩ እያሉ ትግራይ ውስጥ ነው የተያዙት። ስለዚህ የሳቸው ነገር ከዛ በኋላ ስለ አሟሟታቸውም ስለ ነበራቸውም ህይወት ብዙ የሚወራ ነገር፣ የሚታወቅ ነገር የለም። ተድበሱ ሆነ ይቀረው ና ከወንዝ ዳር ቆመን የምንጠብቀው ባህር ሰንጦ ቀረ ይወጣል ያል ነው ብሎ የተናገሩት ለዛ ነው አንዳንዶች የሸህ ሁሴን ግጥሞች አሁን ያለንበትን ነባራዊ እውነታ ያንጸባርቃሉ ማለታቸው አልቀረም። የፈረንጅ ጊዮርጂስ ነገር አለው መመለሻ እኔን የቸገረኝ አበሻ ላበሻ የሚለውን ስንኛቸውን በማውሳት ወደፊት የሚሆነውንም በዝርዝር ጽፈውታል የሚሉ ወገኖች የመኖራቸውን ያህል ለሰሞናዊ ትኩረት መሳቢያ ሲሉ የሼሁ ያልሆኑ ግጥሞች በሼሁ እንደተጻፉ ተደርገው ይቀርባሉ የሚሉም አልጠፉ። የሼሁ ሴና አራተኛ ትውልድ የሆኑትና በአሁሻ አካባቢ የሚኖሩት መሐመድ ሰይድ በሳቸው የተጻፈው ትክክለኛ ሰነድ እኛ ጋር አለ ባይ ናቸው። ታቡ ራሳችን ከትበን ያኖር ነው አለ ትክክለኛ እየተጉስ እንጂ ፍርድ የሆነ ሌላ ሰው ያልጨመረበት አለ። በብዙ ቦታ የሚወሩትን የሚከልፍ ነው እንደምትሉት አንድ አንድ ነገሮች ተጨማሪ ነገር ቃላት የሚገባባቸው እኛ ምንሰማለን። በየቦታው ግን ያን ሁሉ የማይገድብ ትንቢቱ መጽሐፍ ኪታቡ አለ። የሼህ ሁሴን ጅብሪል እንደሆነ የሚነገርለትና በአረበኛ ቋንቋ የተጻፈው ዳጎስ ያለ የብራና መጽሐፍ ለታሪክ ተመራማሪዎች በር የሚከፍት ሁለት አከራካሪ ተጠየቆችን ማስነሳቱ አልቀረም። የመጀመሪያው ሼክ ሁሴን መጽሐፍና ማንበብ ስለማይችሉ ማን ጻፈላቸው የሚል ሲሆን በትውልድ ስፍራቸው አካባቢ ያሉ የቅርብ ዘመዶቻቸው እሳቸው በቃል የሚናገሩትን በጽሁፍ የሚቀይር የቅርብ ሰው ነበራቸው ብለው ያምናሉ። የተወሰኑት ደግሞ አረብኛን አቀላጥፈው ማንበብም መጻፍ ይችሉ ነበር ሲሉ ይሟገታሉ። ሌላው ጥያቄ የሚተነበዩት በአማርኛ ሆኖ ሳለ ተንቢታቸው በአረብኛ እንዴት ተጻፈ የሚል ነው። በዚህ አጭር ፕሮግራም ሁሉንም ማዳረስ ስለማይቻል በዘርፉ ጥናት የሚያደርጉ አካላትን አስተያየት አካተን ወደፊት ይዘን እንቀርባለን። የሼ ሁሴን ግጥሞችን የሀሳብ ምጥቀት የቋንቋ ውበትና የቃላት ቁጥብነት የሚያደንቁት ዶክተር ብርሃን ግጥሞቻቸው ለዘመናዊ አገጣጠም ስልት የራሳቸውን ተጽዕኖ አሳርፈዋል ባይ ናቸው። ዘመናዊ ግጥም የቃል ግጥም አገጣጠሙ መንገድ ተከትሎ በዛ ላይ ማሻሻያ እያደረገ የተገጠመ ነው እንጂ ዘመናዊ ገጣሚዎች ከባዶ የተነሱ አይደሉም። እነሱም የዛው የባህሉ አገጣጠም ስልት እንዲሰለባ ናቸው እና አሁን ላልኩህ ስለ ዘመናዊ አገጣጠም በተመለከተ ምሳሌዎች አሉ። ለምሳሌ እነሱ ባያውቁ እኔ ልንገራቸው ይላል። አሁን ሁለት አረጋለሁ ስድስት ስድስት አስራ ሁለት ነው። ሁለተኛው ስንኝ ላይ ሲሄዱ ግን ሀርሻ አደባባይ ላይ ሁሴን ጅብሪ ሊምጣ ሲሉ ሰማንኋቸው ብለው ከአስራ ሁለት ወደ አስራ ስምንት ከፍ ይላል እና የመጀመሪያው እንዲህ አጠር ያለ ነው። ሁለተኛው ደግሞ ርዝም ያለ የንግግር አይነት ያለው ነው። ይሄ እንዳሁም ወደ ፍሪቨርስ የሚሉት ፈረንጆች ወደ ነጻ የስንኛ አወቃቀር እንዲህ ጠጋ ያለ ግን አስራ ስምንት ላይ እየተገደበ ነው እና ይሄ ዘመናዊ ያገጣጠም መንገድ ያው በአብዛኛው ስንመለከተው ግን የወል ግጥም አይነት የሚባለው እና ማንም ሰው ተነስቶ ሊዘፍን ወይ ቀረርቶ ሊያቅራራ እንደዚህ ሲሞክር ማንም ሰው የሚገጥምበት ተራውን ያገጣጠም መንገድ ይዘው ነው። ፈረንሳዮች ሚሼል ዲኖስትራዳም የሚሉትን የአስራ ስድስተኛው ክፍለ ዘመን ትንቢት ነጋሪ ኮከብ ቆጣሪ ብሔራዊ ክብራቸው አድርገው ያወደሱታል። ሸውሴን ጅብሪል ግን በትውልድ አካባቢያቸው ከምትገኝ አንደኛ ደረጃ ትምህርት ቤት በቀር በስማቸው የሚጠራ መታሰቢያ የላቸውም። የሸውሴን ጅብሪል አራተኛ ትውልድ የሆኑት ሼህ መውደድ ከበደም ለታላቁ አባት የሚመጥን ቋሚ ቅርስ መቆም አለበት የሚል አቋም አላቸው። መኪና እንዲሰሩ ዶሪሁ እንዲሰራ መስጊዱ በደንብ እንዲሰራ ማብሪያት ብለናል። አሁን እኛ አገራ የምንባባለው አጋራ ወዲህ ሀውልቱ ሰርተ ነው የሾሴን ጅብሪል ቦታ አበጥልጎ እናንተም ደግሞ እንደዚሁ እንደነሱ ስም መያዛለን። የእኛ ሻዎች እስሁን ታሪኮ የተቀመጠው ጥሩ ሰርተው ጥሩ አውግተው ቢሆን ነው። አሁንም ደግሞ ተመንበር ጀምሮ እስተ ጥሩ እንዲሰራ ነው። የዞኑ ባህል ቱሪዝም መምሪያ ኃላፊ መስፍን መኮንን ከሸ ሁሴን ጋር በተያያዘ ተቋማቸው ያቀዳቸው ተግባራት እንዳሉ ይጠቁማሉ። እያስብን ያለነው ነገር ምንድን ነው? አንዱ ከወልደታቸው እስከ ህይወት ፍጻሜያቸው ድረስ የነበረውን ጥቅል ሁኔታ አሟሟታቸውንም ጭምር አኗኗራቸውንም ጭምር እና በቀጣይ ሊሆን የሚችለውን ነገር ጭምር ተንብየውም በአረበኛ ኪታባቸው አስቀምጠውልን አልፈዋል። ስለዚህ ይህንን የተጻፈ ትክክለኛ ታሪክ አብዛኛው ሰው በተለያየ ባፈ ታሪክ እየያዘ ቃል አላግባብ እየተተረጎሙ በቤተሰቦቻቸውም ዘንድ ቅሬታ ጭም እየተፈጠረ የሚገኝበት ሁኔታዊ ስላለ ይህንን ታሪክ እንዴት ለትውልድ ማስተላለፍ አለብን በሚል ከቤተሰቦቻቸው ባገኘነው ፍቃድ መሰረት የአረበኛ ኪታቡን በአንድ በኩል ተደርጎ በአንድ በኩል ደግሞ በአማርኛ በህጋዊ ተርጓሚ እንዲተረጎሙና መጽሐፋቸው በደንብ ተጽፎ ለዓለም ሕዝብ እንዲተዋወቅና ቤተሰቦቻቸው ባሉበት ልዩ ምረቃ እንዲካሄድና የዓለም ሕዝብ በሙሉ ታሪካቸውን የሚያቅበት ሁኔታ እንዲፈጸም ይህንን አንድ ትልቅ ትኩረት አድርገን እየሰራን ነው የሚገኘው። ሁለተኛው የአንጎራጎራቸውን ችግሮ ስነ ግጥሞች አሉ፣ ስነ ጽሑፎች አሉ። እነዚህን ደግሞ በእሳቸውን አምሳያ ሊመስል በሚችል መልኩ እንደ አዲስ እንዲቀረጽ ቪዲዮ ለዓለም ህዝብ እንዲሰራጭና ትክክለኛ ታሪካቸው እስከዛሬ ያበረከቱት አስተዋጽኦና ወደፊት የተነበቸው ትንበያቸው ሙሉ ሳይቀር ይህንን ለዓለም ህዝብ የማስተዋወቅ ሂደት ትልቅ ትንገ ሰርተን የምንሰራበት ሁኔታዎች መፍጠር መቻል አለብን። ታሪክ ገልጦ የመርመረ ማን ነው ባለቤቱ? የአባይ ወንዝ ዳር ተዘርግቶ ያለው ትልቁ መስመር ከየት ተነስቶ ነው የደረሰው? ሚስር በገዛው አችን በዛብን ተከረ ስልሙ ምናመጣው ምስጋናው መስጋናው ቢቀር ሸህ ሁሴን ጅብሪል ይህንን ሁሉ እንደ ዳቦ ሸርፈው እንደ ቆሎ አፍሰው ተናግረውታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ይህንን ዘገባ እንደምትወዱት እርግጠኛ ነኝ። ሼክ ሁሴን ጅብሪል ራሳቸው ያውቁት ነበር። እስኪ አሁን ደግሞ እሁድ ሳያልቅብኝ ወደ ባህር ዳርቻ ያዣችሁ ልክነፍ። ብርሃነ በረሀ ሰሞኑን ወደ ምጽዋ ጎራ ብሎ ነበር። ተከታዩን ይዞላችኋል። በቀይ ባህር አካባቢ ከጥንት ከተሞች አንዷ የሆነችው ምጽዋ የአዱሊስ መዳከምን ተከትሎ እንደተመሰረተች የአርኪኦሎጂ ምሁር ኢሳያስ ተስፋዝጊ ለቪኦኤ ተናግረዋል። ሳልሳይ ክፍለ ዘመን ክሳብ ሻውዓይ ክፍለ ዘመን ዝለዓለ ናይ ንግዲ ንጥፈታት ነይሩዋል። ከሶስተኛው መቶ ክፍለ ዘመን እስከ ሰባተኛው መቶ ክፍለ ዘመን ቀይ ባህር ላይ ዋነኛ የንግድ ማዕከል የነበረችው አዱሊስ በተለያዩ ምክንያቶች እየተዳከመች በመምጣቷ ምጽዋና ሀርጊጎ በነበሯቸው ምቹ የጀልባ ማረፊያዎች የንግድ ልውውጥ ማዕከል መሆን ችለው ነበር በአውሮፓ የዘመን አቆጣጠር አጣጠር ከ857 ዓ ም እስከ መቶ 860 ዓመተ ምህረት የቱርክ ሰዎች ቦታውን ከተቆጣጠሩ በኋላ መሠረተ ልማት በመዘርጋትና ህንፃዎችን በመገንባት ከተማይቱ እንድታድግ አድርገዋል ግብፃውያን ይዘዋት በነበሩባቸው ከ865 ዓ ም እስከ ሺ 8 885 ዓ ም በነበሩት ዓመታት ምጽዋ ትልቅ ለውጥ አሳይታለች። ርዕሰ ምድሪ ጠዋለትና ዕዳጋ በተባሉ ሶስት ደሴቶች የተቋቋመችው ምጽዋ እንደ ኤውሮጳውያኑ አቆጣጠር ከ1872 እስከ 1875 ባለው ጊዜ ግብጾች የውሃ ቱቦዎችን ለመዘርጋት ሶስቱን ደሴቶች በድልድይ እንዳገናኟቸውና ከጊዜ ጋርም መንገዶች ተሰርተውላት ከተማዋ አሁን ያለችበትን ገጽታ እንደያዘች የአርኪዎሎጂ ምሁሩ ኢሳያስ አስረድተዋል። የቀኝ ገዢዎች አሻራ ያረፈባቸው ረጅም ጊዜ ያስቆጠሩት የምጽዋ ከተማ ህንፃዎች በአሰራራቸው አረባዊና ዘመናዊ አርክቴክት ተብለው እንደሚመደቡም የአርኪዮሎጂ ምሁሩ ተናግረዋል። ቅድሚ ምምፃ ኢጣሊያውያን አረባዊ ቅዲ ተኸቲሎም ሰርሖ ከም ዝነበሩ ትናቱ ሪፍሌክሽን ጣልያናውያን የምጽዋን አካባቢ ከመቆጣጠራቸው በፊት ይገነቡ የነበሩት ህንፃዎች የአረቦች ስነ ህንፃ ገጽታን የሚያሳዩ ነበሩ። የህንፃዎቹ በሮች፣ መስኮቶች፣ የውስጥ መተላለፊያዎች፣ ሰገነቶችና በአረብኛ የሰፈሩት ጽሑፎች ይህን ያረጋግጣሉ። ከዳህላክ ደሴት አካባቢም ኮራል እያመጡ ይሰሯቸው እንደነበርና ዳህላክ ላይ እንዳሉት 365 የውሃ ማቆሪያዎች አይነት ምጽዋዕ ላይም የተገኙት 360 ተመሳሳይ ጉድጓዶች አረባዊ አሻራ እንዳላቸው ይነገራል። በቱርክና ግብፅ ህንፃዎች መካከል ያለውን ልዩነትም የአርኪኦሎጂ ምሁር ኢሳያስ እንዲህ ሲሉ ያስረዳሉ። ቱርካውያን ነቲ ኮራል ከይተጸርበ ከሎ ይሰቅልዎ ከምዝነበሩ ነቲ ህንፃታት ቱርካውያኑ ህንፃዎቹን ይሰሩ የነበሩት ኮራሉን ሳይጠርቡና ቅርጽ ሳያስይዙ ነበር። ግብፃውያን ግን ኮራሉን እንደ ብሎኬት አድርገው እየቆራረጡ ነበር የሚገነቡት። ህንፃዎቹን በማየት መለየት ይቻላል ምጽዋዕ ከተማ በባህርያዊ አደጋና በጦርነት ተደጋጋሚ ውድመቶች እንደደረሱባት የሚናገሩት አቶ ኢሳያስ እንደ አውሮፓውያኑ አቆጣጠር በ1888 በእሳት አደጋ ከፍተኛ ውድመት እንደደረሰባት በ1920 ደግሞ በመሬት መንቀጥቀጥ አደጋ በህንፃዎቹ ላይ ውድመት መድረሱን አመልክተው ጣሊያኖች የህንፃዎቹን ይዘት ጠብቀው እንዳደሷቸው ተናግረዋል። የወደብ ከተማዋ ምጽዋ በምስራቅ አፍሪቃ የተለያዩ ሃይማኖቶች መግቢያ በር እንደሆነች የሚናገሩት አቶ ኢሳያስ ከእስልምና ሃይማኖት ጋር ጥብቅ ትስስር እንዳላቸው የሚያሳዩ ጭብጦችን ዘርዝረዋል። ሃይማኖት ምስልምና ለመጀመሪያ ጊዜ ናብ አፍሪካ ሰአቶ ለው መስጊድ። ምጽዋ ወደብ ላይ የሚገኘው ሳህባ መስጂድ እስልምና ወደ አፍሪካ ለመጀመሪያ ጊዜ መሻገሩን የሚያሳይ የመጀመሪያው የአፍሪካ መስጅድ ነው። መስጅድ ሻፌ መስጅድ ሐማል አነፍህና ሌሎችም መስጅዶች የከተማይቱ መገለጫዎች ናቸው። የሦስት መቶ ዓመታት ዕድሜ ያላቸው ከኮራል የተሠሩ የምጽዋዕ ከተማ ሕንፃዎች ለሥነ ሕንፃ ምሁራን፣ ተማሪዎችና የዘርፉ ባለሙያዎች ማስተማሪያ፣ የምርምርና የሙከራ ቦታ ሊሆኑ እንደሚችሉም የአርኪኦሎጂ ምሁሩ ኢሳይያስ ተስፋዝጊ ጠቁመዋል። ብርሃነ በርኸ ለአሜሪካ ድምፅ ምጽዋቅ ብርሃነ ብርሃን ለምጽዋዕ ዘገባው አመሰግናለሁ። በነገራችን ላይ ውቅሮ ትግራይ ውስጥ የሚገኘው ነጋሽ አህመድን መስጅድ ወይም መስጅድ አል ነጃሺም የመጀመሪያው ሂጅራ የተካሄደበት እስልምና ወደ አፍሪካ የዘለቀበት እንደሆነም የታሪክ አጥኚዎች ይናገራሉ። አል ነጃሺ ላይ ነቢዩ መሐመድ ራሳቸው የላኳቸው አስራ አምስት ልዑኮቻቸው አጽም እንዳረፈም ይነገራል። እንዲያው ከነካካ ነው፣ አይቀር መስጅድ አልነጃሺ ባለፈው ዓመት በተካሄደው ጦርነት መጎዳቱና መዘረፉም ተሰምቷል። የኢትዮጵያ መንግስት ፍጥኖ እንደሚጠግነው ቃል ገብቷል። መስጅዱ የዛሬ አራት ዓመት አካባቢ በቱርክ እርዳታ ከፍተኛ እድሳት ተደርጎለት ነበር። ብርሃነ በረኸ የምጽዋና የአካባቢዋንም የዛሬ ገጽታና ሁኔታ የሚመለከቱ ሌሎችም ዘገባዎችን በሌሎች ዝግጅቶች ያስደምጠናል ያሳየናልም። የተከበራቸውሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ከኦስማን አብደረሂም አብ ከተማ ምጽዋ ጋር ልተዋችሁ። ሰላም ጤና ይስጥልኝ። በደህና ደሩ።